እምነት፣ ተስፋ፣ ፍቅር። እነዚህ ሦስቱ ጸንተው ይኖራሉ፣ ከእነዚህም የሚበልጠው ፍቅር ነው። የሰው ልጅም የዘወትር ደስታው የሚያገኘው ከገንዘብ ሳይሆን ከእውነተኛ ፍቅር ነው። እንደ ልባችሁ የምትሆንበት ወዳጅ ስጣችሁ፣ በፍቅር ደሩልኝ።